በዚህ ምዕተ ዓመት ዓለምን ወደ አንድ መንደር በማሰባሰቡ ሂደት የሴቶችን ጉዳይ በሚመለከት ብዙዎችን ግራ ያጋባ ተቃራኒ አመለካከቶችን እና ለችግሮች የተዳረጉበት በመሆኑ ነጥብ በነጥብ ውስብስቡን ለመፍታት የተካሄደ ውይይት ነው። የዶን የቦርድ ሊቀመንበር ክሌር ስላተር ምን ያህል ድርጅቱ ያሰበበት ጉዳይ መሆኑን ገልጸዋል። ለዶን በጣም ግምት የሚሰጠው ነው። እድገት እየተወሳ ካለው ከግሉ ዘርፍ ጋር አብሮ የሚጣመርበትን የምንመረምረው ምዕራፍ ነው። እዚሁ አዲስ አበባ ቀደም ሲል በተወሰነው መሰረት ከተባበሩት መንግስታት የምት ዓመቱ ግብ ጋር ማጣመር ያስፈልገናል በዚህ መድረክ ላይ ከእስያና ከደቡብ አሜሪካ ከመጡ ልዑካን ልምዶቻቸውን እንደ ትምህርት አድርገን ግንዛቤውን መጨበጥ ይኖርብናል። በዚህ ረገድ የኢትዮጵያ ሴቶች ሥራ ፍለጋ ወደ ውጭው ዓለም መሰደድ ያስከተሉትን ችግሮች ለመድረኩ ያሰሙት የዶውን ሥራ አስፈጻሚ ወይዘሮ ሳባ ገብረመድህን ናቸው። ሴቶች የሥራ ዕድል ፍለጋ ወደ ውጭ ዓለም መሰደዱ በመሠረቱ ክፋት የለውም። ነገር ግን አሁን እያየን ያለነው በሕጋዊ መንገድ መሰደድ ሳይሆን ሕገ ወጥ በሆነ መንገድ መሆኑ ነው። በዚህ አይነቱ መልክ የሚከናወን ደግሞ ለሴት ልጅ ምን ያህል ከባድና ለአደጋ እንደሚያጋልጥ ግልጽ ነው። ይህ ደግሞ እዚህ በኢትዮጵያ ውስጥ ክብደት በጣሙን ክብደት የምንሰጠው ርዕስ ሆንብናል። በርካታ ሴቶቻችን ወደ መካከለኛው እስያ ሲሰደዱ አይተናል። ሲመለሱ ያላቸውን አራግፈው፣ ገላቸው ተጎሳቅሎ፣ በዚህ ብቻ ሳበቃ ምን ያህል የስነ ልቦና ጥባሳ እየተወባቸው ነው። የኢኮኖሚ እድገት የተመዘገበው ቢባልም ደሴቶች የፈየደውን በጥያቄ መልኩ በማስቀመጥና ቀጥለው ያሰሙት የመድረኩ አስተባባሪ የደውን አስፈጻሚ አባል። ወይዘሮ ዘነበወርቅ ታደሰ የአፍሪካ ራይዚንግ እየተባለ የአፍሪካ ፈጣን እድገት እየተደነቀ ነው፣ በየቦታው በአፍሪካ ከአውሮፓም ቀድሞ እያደገ ነው። ለሴቶች ምን ትርጉም ይሰጣል? የሴቶችን መብት በማረጋገጥ በኩል በኢኮኖሚ በፖለቲካ፣ በሶሻል ቋቋማቸው ምን አይነት ለውጥ ያመጣ ይሆን? ጥሩ ነገር ነው ወይንስ ጉዳት ሊያመጣ ይችላል? የሚል ላይ ያተኮረ ፓነል ነው። ብቻውን እድገት ፈጣንም ሆነ ቀስ ያለ አይበቃም እና አብሮ መሄድ ያለበት የፖሊሲ እርምጃዎች ይህንን ነገር ሊያሻሽል የሚችል ከዚህ በፊት ከዚህ ከእድገቱ የማይጠቀመውን ክፍል የሚረዳበት ፖሊሲ አብሮ መኖር አለበት እንጂ ዝም ብሎ እድገት ጥቂት ሰዎችን ሊጠቅም ይችላል እንጂ ሁሉንም ሰው አያቅፍም። በተለይ ከዚህ በፊት የተረሱትና የተዘነጉትን የሕብረተሰብ ክፍሎች ብዙ ልዩነት ለሕይወታቸው ሊያመጣ አይችልም እና ተጨማሪ እድገቱን ልማት ላይ ማዋል ትምህርት፣ ጤና የመሳሰሉትን ነገር የሚያሻሽል ከሆነ ከዛ ደግሞ አልፎ ሌላ ተጨማሪ ምንድን ነው ወደኋላ ሊያስቀራቸው የቻለው ከዚህ በፊት በምንድነው የተጎዱት ብሎ መርምሮ ድጋፍ የሚሰጥ ካልተደረገ በስተቀር እድገት ብቻውን ምንም ያመጣል ብለን እንደማናምን ነው። ይህንን ነው የምንለው። እና የኤዥያ እና የላቲን አሜሪካ ከኛ ቀድሞ ኃይለኛ እድገት አሳይተው ምን አይነት ልምድ እንዳላቸውም ያካፍሉናል። ከትምህርት ካሪኩለም ጀምሮ ከቤት ውስጥ እንደዚሁም በሌላ አካባቢ ምንድን ነው ልክ ያልመጣው ምንድን ነው ሊያዛባ የቻለው የሚለው ምርምር ተደርጎ አስፈላጊው እርምጃ እንዲወሰድ ጌታቸው ተድላይ ለጊዮርጊስ ለዶች ቨለ ራዲዮ ከአዲስ አበባ